የትግራይ ክልልን መነሻው አድርጎ ወደ ሰሜን ኢትዮጵያ አካባቢዎች ተስፋፍቶ የነበረውን ግጭት ያስቆመው የፕሪቶሪያውን ተኩስ በዘላቂነት የማቆም የሰላም ስምምነት ሁለተኛ ዓመት አስመልክቶ መግለጫ ያወጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተፈናቃዮች ወደ ቀያቸው እንደተመለሱ አድርገው መግለጻቸው ተገቢ አይደለም ሲሉ ሶስት ፓርቲዎች ተቃውሞ አቀረቡ። ህወሓት ትላንት ባወጣው መግለጫ ከጦርነቱ በፊት በትግራይ ክልል ስር ከነበሩትና ምዕራብ ትግራይ በሚል ከሚ የሚጠሩት አካባቢዎች የተፈናቀሉት ሰዎች እስካሁን ወደ ቀያቸው እንዳልተመለሱ ገልጿል። ተፈናቃዮች ለመመለስ መተማመንን ለመገንባትና በክልሉ ጸጥታ ለማስፈን በስምምነቱ መሰረት ከኢትዮጵያ መከላከያ ውጭ ያሉ ኃይሎች መውጣት ይገባቸዋል ሲል አስታውቋል። ፓርቲው በፌስቡክ ገጹ ላይ ባወጣው መግለጫ ዩናይትድ ስቴትስ ስምምነቱ እንዲተገበር የምታደርገውን ጥረት አድንቆ የችግሩን ምንጭ ተረድቶ እልባት ለመስጠት አስቸኳይ የፖለቲካ ውይይት ያስፈልጋል ብሏል። መግለጫው አክሎ የትግራይ ግዛታዊ አስተዳደር አለመመለስና በአካባቢዎቹ የትግራይ አስተዳደር አለመመስረት እስካሁን ያልተተገበሩ ጉዳዮች ናቸው ብሏል። በጦርነቱ ወቅት ተፈጽሟል ላሏቸው በደሎች ፍትህ ለመስጠት ገለልተኛ ዓለም አቀፍ ተቋማት እንደሚያስፈልጉ ህወሀት በመግለጫው ላይ አጽንዖት ሰጥቶበታል። ሌላው በትግራይ ክልል የሚንቀሳቀሰው ውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ተፈናቃዮች እንደተመለሱ ተደርጎ መገለጹ መታረም አለበት ብለዋል። ተፈናቃዮች ተመልሰዋል፣ ቤዚክ ሰርቪስ አግኝተዋል የሚለው ስቴትመንት ግን ፍጹም ከእውነት የራቀ እንደሆነ እና በቀጣይ ሊደረጉ የሚገባቸው ስራዎችን የሚያደናቅፍ የፕሪቶሪያ ስምምነት ተፈጻሚነትንም የሚያደናቅፍ በተለይ ደግሞ ተፈናቃይ ዜጎቻችን እያልፉት ያለው ህይወት በጣም የከፋ ህይወት ነው። ይህንንም ታሳቢ ያላደረገ ተግል ስለሆነ በአጠቃላይ የምዕራብ ትግራይ ዞን እንዳለ የተመለሰ ተፈናቃይ የለም። ደቡብ ትግራይ በራያም የተወሰነ ክፍል ያልተመለሰ አለ። በምስራቅ ትግራይም እንዲሁ ያልተመለሰ ቦታ አለ። ተፈናቃዮችም የከፋ ህይወት እየኖሩ ያሉበት ሁኔታ አለ። የተመለሱ ተፈናቃዮችን ቢሆኑ በቂ እርዳታ እንዳላገኙ፣ የጸጥታ ችግር እያጋጠማቸው መሆኑን የገለጹት ዶክተር ደጀን በአካባቢው የጸጥታ ችግር መኖሩን ተናግረዋል። ሳልሳይ ወያነ ትግራይ በበኩሉ በስምምነቱ ግጭት ከማስቆም አልፎ የተለየ ውጤት አልመጣም ብሏል። በሚሊዮን የሚቆጠሩ ተፈናቃዮች አስቸጋሪ ህይወት እየገፉ ናቸው ያለው የፓርቲው መግለጫ ዓለም አቀፉ ማህበረሰብ በትግራይ ያለው ሰብአዊ ቀውስና ፖለቲካዊ ሁኔታ ተረድቶ ተግባራዊ ድጋፍ እንዲያደርግ ለማድረግ ጠርቷል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የስምምነቱ ሁለተኛ ዓመት አስመልክቶ ባወጡት መግለጫ የኢትዮጵያ መንግስት በጦርነቱ የተፈናቀሉ ወደ ቀያቸው እንዲመልስ ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲያስወጣ እንዲሁም ተበዳዮች ማዕከል ያደረገ የሽግግር ፍትህና ታማኝ ሀገራዊ ምክክር እንዲያደርግ ጥሪ አቅርበዋል። ትጥቅ ማስፈታትና የቀድሞ ተዋጊዎች ወደ ህብረተሰቡ የመቀላቀል ስራ እስካሁን አለመተግበሩም ጠቅሰዋል። በሌሎች የኢትዮጵያ አካባቢዎች በተለይ በአማራና ኦሮሚያ ክልሎች ያሉ ግጭቶች እንዲያበቁና ልዩነቶች በውይይት እንዲፈቱ አሜሪካ ጥሪ ታቀርባለች ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ጽህፈት ቤት መግለጫ የሰሜን ኢትዮጵያው ጦርነት ከተጠናቀቀና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ አካባቢዎቹ ላይ የሚነሳው የባለቤትነት ጥያቄ፣ የአስተዳደር ጉዳይ በእንጥልጥል መቆየቱ ይታወሳል። ይሁን እንጂ ባለፈው ነሐሴ 6 ቀን 2016 ዓ.ም በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አካባቢዎች ጉዳይ በፕሪቶሪያው ስምምነት ስምምነትና በሕገ መንግስቱ መሰረት ዘላቂ እልባት ለመስጠት እንደ ተቋቋመ የተገለጸው ብሔራዊ አብይ ኮሚቴ ባወጣው መግለጫ በመከላከያ ሰራዊት አስተባባሪነት የፌዴራል መንግስቱ በሚመድባቸው ሲቪል መሪዎች በሁለቱም ክልሎች ታዛቢነት በህዝቡ ሙሉና ቀጥተኛ ተሳትፎ የራሳቸው ጊዜያዊ የአካባቢ አስተዳደር እንዲመርጡ አቅጣጫ እንዳስቀመጠ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም